You're with SBS Radio. ወቅታዊ ጉዳዮች። የዓለም ጤና ድርጅት የኖቬል ኮሮና ቫይረስ ወረርሽኝ ከቻይና ውስጥና ውጪ መሰራጨቱን በመቀጠሉ በሉላዊ አስቸኳይ አደጋ ዘርፍነት ፈርጁታል። የኮሮና ቫይረስ እስካሁን ድረስ 200 ያህል ሰዎችን ሕይወት ቻይና ውስጥ ቀጥፏል። በዓለም ዙሪያ ከ8 ሺህ በላይ በቫይረሱ መያዝ ተጠርጣሪ ታካሚዎችም እንዲሆኑ አድርጓል። የዓለም ጤና ድርጅት ዳይሬክተር ዶክተር ቴድሮስ አድሃኖም ከውሳኔ ላይ ለመድረስ ግድ ስለተሰኙባቸው አስባቦች ሲናገሩ ዘ ሜይን ሪዝን ፎር ዲስ ዲክላሬሽን ኢዝ ኖት ቢኮዝ ኦፍ ዋት ኢዝ ሃፐኒንግ ኢን ቻይና ለዚህ ወጃ ዋነኛው ምክንያት ሁነቱ ቻይና ውስጥ በመከሰቱ ሳይሆን ሌሎች አገራት ውስጥም በመከሰቱ ነው። ዋነኛው ስጋታችን ቫይረሱ ደካማ የሆነ የጤና ሥርዓት ባላቸውና ቫይረሱን ለመቋቋም አቅም በሌላቸው አገራት ውስጥ መሰራጨቱ ነው ብለዋል። አያይዘውም የቻይና መንግሥት ወረርሽኙን ለመግታት ባደረገውና እያደረገ ያሉትን ውጥረቶች አድንቀዋል። ይኸው የዶክተር ቴድሮስ አትያይ በዓለም ጤና ድርጅት የጤና አስቸኳይ ፕሮግራም ዋና ኃላፊ ዶክተር ማይክ ራያንም ተስተጋብቷል። ወደ ቻይና በተጓዝንበት ወቅት በሁሉም ደረጃዎች የቻይና መንግሥት በወሰዳቸው እርምጃዎች በጣሙን ተደንቀናል። እኔ በግሌ እንዲሁም ዳይሬክተር ጄኔራሉን ጨምሮ ከቶንም ወረርሽኝ ተከስቶ እንዲህ ያለ ግብራዊ ምላሽ ሲሰጥ አላየንም። ለውሃንና ሁቤይ አውራጃዎች በተለያዩ የመንግሥት ተቋማት እጅግ የበረታ ድጋፍ ተደርገዋል፣ በማለት አድናቆታዊ የምስክር ቃላቸውን ሰጥተዋል። ባለፈው ሳምንት ለሁለት ጊዜያት የዓለም ጤና ድርጅት ወረርሽኙን በሉላዊ የጤና አስቸኳይ አደጋነት ሊፈርጅ አልወድድም። አሁን ግና በተለያዩ አገራት ቫይረሱ ከሰው ወደ ሰው እንደተሰራጨና ይህም የተከሰተው ብዙዎቹ ወደ ውሃን ተጉዘው የነበሩ መንገደኞች ወይም እዛ ደርሰው ከመጡት ጋር የተነካኩ መሆናቸውን አሁን መረዳት ችለናል። ለዚህም ነው አሁን ከዚህ ውሳኔ ላይ የደረስነው በማለት ዶክተር ቴድሮስ ተናግረዋል። አክለውም እስካሁን ከቻይና ውጪ በ18 አገራት ውስጥ 98 ተጠርጣሪ ታካሚዎች መኖራቸውን ጠቅሰው የሞቱ ሰዎች ባለመኖራቸውም ደስተኛ መሆናቸውን ገልጠዋል። አውስትራሊያ ውስጥ በቫይረሱ ተጠርጣሪ ታካሚ የሆኑ ሰዎች ቁጥር ዘጠኝ የደረሰ ሲሆን አራቱ ኒው ሳውዝ ዌልስ ሦስቱ ቪክቶሪያና ሁለቱ ኩዊንስላንድ ውስጥ ይገኛሉ የአውስትሬሊያ ዋና የጤና ኃላፊ ፕሮፌሰር ብሬንደን ማርፊ የዓለም ጤና ድርጅትን ውሳኔ በመልካም ጎንነቱ ተቀብለውታል ምንም እንኳ የዓለም ጤና ድርጅት በጉዞና ንግድ ላይ የዝውውር ዕቀባ እንዲደረግ ምክረ ሐሳቡን ባይሰነዝርም ዓለም አቀፍ ወደ ቻይና የሚገቡና የሚወጡ አውሮፕላኖቻቸው በረራዎችን ላልተወሰነ ጊዜ አቅበዋል። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።